ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በአማርኛ የሚሰማውን ፕሮግራም አሁን ጀመረ። በየቀኑ ከምሽት ሶስት ሰዓት በምናሰማው ፕሮግራም የመጀመሪያው በደቡብ አፍሪካዋ ደርባን አያሌ የውጭ ሀገር ሰዎች ተገደሉ የሚል ዜና አለን። እሳት ካቃጠላ በኋላ ነው። ያው እሳት አደጋ ደርሶ ሰዎችም ደርሶ፣ ከዛ ኮንቴናውን ሰብሮ ልጆቹን አወጣ። አንዱ ሞታ፣ አንዱ በህይወት አለ። እስከዛሬ ያው ሆስፒታል ነው እሱም በህይወት ያለው አንድ የአጎቱን ልጅ በጥቃቱ መሞቱንና ሌላኛው መቁሰሉን የገለጸልን ሰላሙ ካልታሙ ድምፅ ነው። በዕለቱ አብይ ርዕስ ይመጣል። የዛሬ መደበኛ ቅንብሮች ደግሞ ኢትዮጵያውያን በአሜሪካ፣ ዲሞክራሲ በተግባር እንዲሁም ሴቶችና ቤተሰብ ናቸው። እንደምናመሻችሁ አድማጮቻችን፣ አስተናጋጆቻችሁን ያዳኝ ፍሳዬና ም አዲሱ አበበነን፣ ፕሮዲሰሩ ቴሊ ላይምቤክ። ዛሬ ረቡእ ሚያዝያ 7 ቀን 2007 ዓ.ም ነው። አሁን በቅድሚያ ዜና እንሰማለን። የኬንያ መንግሥት የሶማሊያውን እስላማዊ ጽንፈኛ ቡድን አልሸባብን የተቀላቀሉ ወጣቶች በአስር ቀን ውስጥ እጃቸውን ከሰጡ ምህረት ይደረግላቸዋል ሲል አወጀ። መንግሥቱ የምህረት ጥሪውን ያሰማው በቅርቡ በጋሪሳ ዩኒቨርሲቲ ኮሌጅ ጥቃት ከፈጸሙት መካከል አንዳንዶቹ ሶማሊያ ውስጥ የሰለጠኑ ኬንያውያን ወጣቶች መሆናቸውን መርማሪዎች መግለጻቸውን ተከትሎ ነው። መሐመድ ዩሱፍ ለአሜሪካ ድምፅ ሬዲዮ ከናይሮቢ ያስተላለፈውን ዘገባ ቁንጅታዬ ታቀርበዋለች። ከ140 የሚበልጡ ሰዎች ከተገደሉበት የሽብር ጥቃት በኋላ ለመረጋጋት እየሞከረች ያለችው የኬንያ ባለሥልጣናት አልሸባብን የተቀላቀሉ ወጣቶች ሁከትን አውግዘው እጃቸውን ከሰጡ ምህረት ይደረግላቸዋል ሲሉ አውጀዋል። የአገር አስተዳደር ሚኒስቴሩ ቃል አቀባይ ሙዌንዳ ኢንጆኬ ለቪኦኤ ሲናገሩ መንግስታቸው ወደ ህብረተሰቡ ለመቀላቀል ፈቃደኛ ለሆኑ ወጣቶች የሚሆን መርሃ ግብር አዘጋጅቷል ብለዋል። እንዲስተካከሉና እንዲቋቋሙ ለማድረግ የሚረዳ በስርዓት የተዋቀረ መርሃ ግብር አልነበረንም። መኖራቸውን እናውቃለን። ነገር ግን ይዘው ያስሩናል ብለው ስለሚሰጉ በይፋ መውጣት ይፈራሉ። እኛ ልናበረታታቸው እየሞከርን ነን። የጋሪሳውን ጥቃት ካደረሱት ውስጥ አንዳንዶቹ ከጥቂት ዓመታት በፊት አልሸባብን የተቀላቀሉ ኬንያውያን ወጣቶች መሆናቸውን መርማሪዎች መናገራቸው ህዝቡን አስደንግጧል። አንደኛው እንዲያውም ባለፉት አራት ወራት ውስጥ ከሁሉም በከፋ ደረጃ በአሸባሪ ጥቃት ከተመታችው ከማንዴራ ክፍለ ሀገር ከተሞች የአንደኛው ባለስልጣን ልጅ ነው። ኬንያ ወደ ሶማሊያ ወታደሮቿን ባዘመተች በወራት ውስጥ ብዙ ብዙዎች እጃቸውን እየሰጡ በሁለቱ ሀገሮች ስላሉ ጽንፈኞች መረጃ በማቀበል ባለስልጣናትን እያገዙ መሆኑን የኬንያ መንግስት ሲያስታውቅ ቆይቷል። የተባበሩት መንግስታት ድርጅት የሶማሊያ ተቆጣጣሪ አካል እንዳስታወቀው ከአምስት መቶ የሚበልጡ ኬንያውያን አልሸባብን ተቀላቅለዋል። እጃቸውን ለሚሰጡ መልሶ ማቋቋሚያ ማዕከሎች እንደሚዘጋጁ የሀገር አስተዳደር ሚኒስቴሩ ባለስልጣን ገልጸዋል። የምህረት ጥሪው በመጪው ሳምንት አርብ ያበቃል። የኢራኑ ፕሬዚዳንት ሐሰን ሩሃኒ ኢራን ኒውክሊየር ፕሮግራሟን በሚመለከት የመጨረሻ ስምምነት ላይ ለመድረስ መደራደር ላይ ያለችው ከስድስት የአለም ሀያላን ሀገሮች ጋር እንጂ ከዩናይትድ ስቴትስ ምክር ቤት አባላት ጋር አይደለም ሲሉ ተናገሩ። ሚስተር ሩሃኒ ዛሬ ይህን የገለጡት ትናንት በዋሽንግተን ለተገለጠው ምላሽ ሳይሆን አልቀረም። ፕሬዚዳንት ባራክ ኦባማ የሚደረገው ስምምነት በዩናይትድ ስቴትስ ምክር ቤት አባላት እንዲታይ የሚደረግ የውሳኔ ሀሳብ ለመፈረም ቃል ገብተዋል። ሚስተር ሩሃኒ ራሽት በተባለች ሰሜናዊት ከተማ ዛሬ በብዙ ሺህ ለሚቆጠሩ ዜጎች ባደረጉት ንግግር ሁሉም ማዕቀቦች በዚያን ወቅት የማይነሱ ከሆነ ኢራን የመጨረሻ የኒውክሌር ስምምነት አትፈርምም ብለዋል። የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት የውጭ ጉዳይ ኮሚቴ የሚደረገውን ስምምነት ለመመልከት የሰላሳ ቀናት ጊዜ እንዲሰጥና ኢራን የኒውክሌር ፕሮግራሟን ለመገደብ የገባችውን ቃል ታከብር እንደሆነ ለመቆጣጠር ፕሬዚዳንት ኦባማ በየዘጠና ቀናቱ እንዲያረጋግጡ ጥሪ የሚያደርግ ውሳኔ ያሳልፏል። ያለማክበሯ ከታወቀ ደግሞ ማዕቀቡ ወዲያውኑ እንደገና ይጣላል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከኢራን ጋር የመጨረሻ ስምምነት ላይ ይደረሳል የሚል እምነት እንዳላቸው ዛሬ ገልጠዋል እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን አማጽያን ዛሬ ከኢራቅ አምባር ክፍለ ሀገር መዲና ውጭ ተጨማሪ ግዛቶች እንደያዙ ነዋሪዎችና የአካባቢው ባለስልጣኖች ስልጣኖች ተናግረዋል። አማጽያኑ ዛሬ ማለዳ በጀመሩት ጥቃት አልቡ ጋኒም የተባለውን ከራማዲ ጥቂት ኪሎ ሜትሮች የሚርቀውን ቦታ ይዘዋል። ጠቅላይ ሚኒስትር ሃይደር አል አባዲ የኢራቅ ወታደራዊ ኃይል አንባር ክፍለ ሀገርን በማስመለስ ተግባር ላይ እንደሚያተኩር ባለፈው ሳምንት ተናግረው ነበር። እስላማዊ አማጽያኑን ከትክሪት ከተማ ለማስወጣት ችለዋል። ሚስተር አባዲ በእስላማዊ ቡድን ላይ በሚካሄደው ዘመቻ እርዳታ ለመጠየቅ ትላንት ዋሽንግተን ላይ ከፕሬዝደንት ኦባማ ጋር ተገናኝቶ ተነጋግረዋል። ፕሬዚደንት ኦባማ ለሰብአዊ እርዳታ 205 ሚሊዮን ዶላር እንደሚሰጡ ቃል ገብተዋል። ይሁንና ወታደራዊ እርዳታ ያደርጉ እንደሆነ በይፋ ያስታወቁት ነገር የለም። በሌላ የኢራቅ ዜና እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ኢራቅ ውስጥ ባለው የአዚዳናሳ ህዝብ ላይ የአስገድዶ መድፈር ወንጀል እየፈጸመ ነው ሲል ሂዩማን ራይትስ ዎች የተባለው የሰብአዊ መብት ቡድን ከስሷል። ቡድኑ የአገሪቱን ብዙ ቦታዎች ሲቆጠ ሲቆጣጠር በቆየባቸው አስር ወራት ውስጥ የፈጸመውን የጦርነት ወንጀል የሚዘረዝር ዘገባ መውጥቷል። እስላማዊ ቡድን ከሚፈጽማቸው ወንጀሎች መካከል የሲንጃር ኮረብታ አካባቢን ከቦ በብዙ ሺህ የሚቆጠሩ የዚዲዎች ሸሽተው ለመሄድ ሲሞክሩ በብዙ ሺህ የሚቆጠሩ ሲጠለፉ ብዙዎች ደግሞ እንደተገደሉ ዘገባው ያወሳል። ሴቶችንና ልጆችን ከቤተሰቦቻቸው ነጥለው በመውሰድ ወደ ሌላ የኢራቅ አካባቢዎች ወይም ወደ ሶሪያ ወስደው እንደሚሸጧቸው ወይም የአማጽያኑ ሚስቶች እንደሚያደርጓቸው ሂዩማን ራይትስ ዎች ያወጣው ዘገባ ይጠቁማል። እስላማውያኑ አማጽያን የያዟቸውን ሲቪሎች እንዲለቁ አስገድዶ መዳርንና የወሲብ ጥቃትን እንዲያቆሙ የሰብአዊ መብት ድርጅቱ ጥሪ አቅርቧል። ከእጃቸው ያመለጡት ሴቶችና ልጃገረዶች ተገቢ ሕክምና እንዲደረግላቸውም ጥሪውን አቅርቧል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ድሮን ወይም ሰው አልባ ተዋጊ አይሮፕላን የመን ውስጥ ከፍተኛው የአልቃኤዳ የሃይማኖት መሪን እንደገደለ ቡድኑ ትላንት አስታውቋል። የሳውዲ አረቢያ ተወላጅ የሆነው ኢብራሂም አልሩቢዬሽ አልቃኤዳ በአረብ ባህረገብ መሬት የተባለውን ቡድን የተቀላቀለው እንደ አውሮፓ አቆጣጠር በ2006 ዓመተ ምህረት ኪባ ውስጥ ጓንታናሞ በይ ካለው የዩናይትድ ስቴትስ እስር ቤት ከተፈታ በኋላ ነው። የቡድኑ ዋና የሬት ዓለም እና የእምነት ትምህርት አማካሪ እንደነበር የሚያቀርባቸው ጽሑፎችና ስብከቶችም በቡድኑ ጋዜጦች ይወጡ እንደነበር ታውቋል። እሱን ያስያዘ ሰው የአምስት ሚሊዮን ዶላር ሽልማት እንደሚያገኝ ማስታወቂያ ወጥቶበት ነበር። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ አገራቸው በአሸባሪነት ከፈረጀቻቸው አገሮች ስም ዝርዝር ውስጥ ኩባን ለማስወጣት በመወሰናቸው ይቺ የካሪቢያ እንደ ሴት የሆነች ሀገር እያሞገሰቻቸው ነው። የዩናይትድ ስቴትስን ጉዳይ በሚመለከት ዋናዋ የኩባ ዲፕሎማት ጆሴፊን ቫይዳል ትናንት ባወጡት መግለጫ ፕሬዚዳንት ኦባማ ኩባ ድሮውንም ቢሆን መግባት ካልነበረባት ስም ዝርዝር ውስጥ ለማስወጣት የወሰዱትን ፍትሐዊ ውሳኔን በመልካም እንቀበለዋለን ብለዋል። ፕሬዚዳንት ኦባማ ስለ ወሰዱት ውሳኔ ትናንት ለዩናይትድ ስቴትስ ምክር ቤት አስታውቀዋል። ሚስተር ኦባማ የወሰኑት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባደረገው ጥናት መሠረት ኩባ ባለፉት ስድስት ወራት ውስጥ ለዓለም አቀፍ አሸባሪነት የሰጠችው ምንም አይነት ድጋፍ የለም በሚል ግምገማ ላይ ከደረሰ በኋላ እና ለወደፊትም እንደማታደርግ ለዩናይትድ ስቴትስ ማረጋገጫ ከሰጠች በኋላ ነው። የዩናይትድ ስቴትስ ምክር ቤት የፕሬዝዳንቱን ውሳኔ በድምፅ በመሰረዝም ሆነ ላለመሰረዝ የ45 ቀናት ጊዜ አለው። የመሰረዝ ውሳኔ ካሳለፈ ፕሬዝዳንት ኦባማ በድምፅ በመሻር መብታቸው መልሰው ይሽሩታል ዩናይትድ ስቴትስ ኩባ አሸባሪነትም ከሚደግፉት ሀገሮች ስም ዝርዝር ውስጥ ያስገባችው እንደ አውሮፓ ቆጣጠር በ 1982 ዓ ም ነበር ኩባ ኮሎምቢያ ውስጥ ፋርክ የተባሉ አማጽያንን ስፓኝ ውስጥ ደግሞ ኢታን የመሳሰሉትን ግራዘመም ኃይሎች ትደግፋለች በሚል ነበር በአሜሪካ የአሸባሪነት ደጋፊ ሀገሮች ውስጥ የተፈረጀችው አሁን ግን ኩባ በፋርክ አማጽያንና በኮሎምቢያ መንግስት መካከል የሰላም ንግግር እንዲካሄድ እየጣረች ነው። ኢታን መደገፉንም አቁማለች። የቻይና ኢኮኖሚ በስድስት ዓመታት ውስጥ በያዝነው ዓመት አንድ አራተኛ ጊዜ ባነሰ ደረጃ እንዳደገ ዛሬ የወጣው ሀዝ አመልክቷል። ስለሆነም በኢኮኖሚ እድገት ከዓለም ሁለተኛ በሆነችው ቻይና ያለው ሁኔታ ስጋት አሳድሯል። የእድገት ሁኔታው በያዝነው ዓመት የመጀመሪያ አንድ አራተኛ ጊዜ ወደ ሰባት ከመቶ ወርዷል። ባለፈው አንድ አራተኛ ወቅት 7.3 ከመቶ ነበር። በዓለም ደረጃ የገንዘብ ቀውስ ደርሶ ከነበረበት ጊዜ ወዲህ እንደ አውሮፓ አቆጣጠር በ2009 ዓ.ም ከታዩት ያዘገመ የአንድ አራተኛ ጊዜ እድገት ነው። የቻይና ኮሚኒስት ፓርቲ የዚህ ዓመቱን የኢኮኖሚ እድገት መጠን በ7 ከመቶ መድቦታል። 7 ከመቶ የኢኮኖሚ እድገት በማንኛውም አብይ የኢኮኖሚ ፈጣን እድገት ተደርጎ ቢታይም ለቻይና ግን በ25 ዓመታት ውስጥ ከታየው እድገት ያዘገመ ነው። የቻይና የብሔራዊ ስታቲስቲክስ ቢሮ ቃል አቀባይ የኢኮኖሚው እድገት የቀዘቀዘው የዓለም ኢኮኖሚ እድገት በማዝገሙ ነው፣ በዛም ላይ መሰረተ ልማታዊ ለውጦች እየተደረጉ በመሆኑ ነው ብለዋል። በመጨረሻም የአውሮፓ ህብረት፣ ጉግል በድረገጽ መረጃ ፍለጋ ስርዓት ያለውን የበላይነት ቦታን አግባብ በጎደለው መንገድ ተጠቅሟል ሲል ከሷል። በአሜሪካ ቴክኖሎጂ የግዙፍነት ቦታ የያዘው ጉግል የ28 አገሮች ቡድን ጸረ ትምምን ህግን ጥሷል ይላል የአውሮፓ ህብረት። የአውሮፓ ህብረት የውድድር ኮሚሽን ማርጋሬት ቬስቴጅ በአውሮፓ ከሚደረገው የመረጃ ፍለጋ ዘጠና ከመቶውን የያዘው ጉግል የውድድር አሰራርን አፍኖ በመያዝ በመረጃ ፍለጋ ውጤት ገጾቹ ለራሱ የግዢ ምርቶች ያደላል በማለት ተከሰዋል። እንዲህ አይነቱ አሰራር የደንበኞችን ምርጫ በመገደብ ይጎዳቸዋል፣ ብለዋል የውድድር ኮሚሽነሯ። የጉግል ኩባንያው በበኩሉ ባወጣው መግለጫ ጉግል የበላይነት የያዘው የመረጃ ፍለጋ ሞተር ቢሆንም የድረ ገጽ ተጠቃሚዎች ብዙ የመረጃ ፍለጋ መንገዶች አሏቸው፣ ደንበኞችን ይጎዳል የተባለውም ትክክል አይደለም የሚል ምላሽ ሰጥቷል። አድማጮች ዜናው አበቃ። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምጽ ሬዲዮ የአማርኛ ቋንቋ አገልግሎት ነው። ፕሮግራማችን በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እየተላለፈ ይገኛል። አስተናጋጆቻችሁን ያዳኝ ፍስሀዬና አዲሱ አበበናል። ትምርነውና እሱ እንትን እየቀነሰበ ሄደ ቁጥር የማስታወስ እንትን እየጨመረ እንደሚል ነገር ከሲያትል ዋሽንግተን ዮናስ ቢሆነኝ ይባላል። ማህበረሰቡ ውስጥ እጅግ ተወዳጅ የሆነ ኢትዮጵያዊ በአሁኑ ሰዓት በቢረን በብሬን ቲዩመር ወይም የአንጎል እጢ ተይዞ ታሟል። ኢትዮጵያን በአሜሪካ ፕሮግራም ይቀርባል። አሁን የዕለቱ አብይ ርዕስ በደቡብ አፍሪካዋ የደርበን ከተማ ካለፈው ሳምንት ማብቂያ ጀምሮ በውጭ ሀገር ዜጎች ላይ በደረሱ ጥቃቶች በትንሹ አምስት ሰዎች መገደላቸውን የመገናኛ ብዙኃን ዘገቡ። በትናንትና እለት የደርበን ከተማ ጎዳናዎች ላይ ሁከት ተቀስቅሷል። ሄኖክ ሰማግዜር እና ሳሌም ሰሎሞን ባጠናቀሩት ዘገባ መሰረት በደርበን የሚኖሩ አፍሪካውያን፣ ኢትዮጵያውያንን ጨምሮ በፍርሃት ቤቶቻቸውን ዘግተው ተቀምጠዋል። ሄኖክ ዝርዝሩን ይዟል። በደርባኑ ጥቃት ከተገደሉት አምስት ሰዎች መካከል ሶስት ኢትዮጵያውያን እንደሚገኙበት በከተማዋ የሚኖሩ የኢትዮጵያ ማህበረሰብ አባላት ገልጸዋል። የሆስፒታል ምንጮች ለቪኦኤ ማረጋገጥ የቻሉት አንድ ኢትዮጵያዊ መገደሉን ብቻ ነው። በደርባን ከተማ አርብ እለት ሁለት ኢትዮጵያውያን ወንድማማቾች ኡምላዚ በምትባል ሰፈር ውስጥ የምትገኝ አንዲት በብረት ኮንቴነር በተሰራች ሱቅ ውስጥ በሥራ ተሰማርተው ነበር። ቆመጥ፣ ጩቤና ድንጋይ የያዙ የሀገሬው ሰዎች ወደ ሱቃቸው ሲያመሩ በፍጥነት በራቸውን ዘግተው በውስጥ ተቀመጡ። በዚች ትንሽ ሱቅ አብሯቸው በሽርክና የሚሠራው ያጎታቸው ልጅ ሰላሙ ካልታሙ በወቅቱ በስፍራው አልነበረም። የተከሰተውን ሁኔታ በስፍራው ደርሶ እንደተረዳው እንዲህ ይገልጻል። አሌክስና ተሰማ አንድ ላይ ነው የነበሩት፣ ኮንቴና ውስጥ። አሌክስ ታላቅ ወንድሜ ነው። ለተሰማ ተሰማ ታናሼ ነው። ከመጣ ወደ አራት ወሮ ነዋል። ከሱ ጋር አብሮ የሚሰራ ነው። እዛ ውስጥ ኮንቲና ውስጥ ቆልፎ ነው እሳት እንትን ፈረፊን አርጭቶ እሳት ያነደዱት። እንግዲህ ይሄ ኮንቴነር የምትለው ሱቅ ነው። ሱቅ አላቸው። እሳት ካቃጠላ በኋላ ነው ያው እሳት አደጋ ደርሶ፣ ሰዎችም ደርሶ፣ ከዛ ኮንቲናውን ሰብሮ ልጆቹን አወጣ። አንዱ ሞታ፣ አንዱ በህይወት አለ እስከ ዛሬ። ያው ሆስፒታል ነው። እሱም በሕይወት ያለው በሕይወት ተርፎ በሆስፒታል የሚገኘው አሌክስ ማርቆስ በሱቁ ውስጥ ለአንድ ሰዓት ሙሉ ተዘግቶበት የእሳት ወላፈን ሲገርፈው ቆይቶ የሱቁ አከራይ በስፍራው ፈጥኖ በመድረስ በአትክልት ውሃ ማጠጫ ቱቦ እሳቱን አጥፍቶ ሕይወቱን እንዳተረፈው ያነጋገር ነው የታይምስ ላይቭ ጋዜጣ ዘጋቢ ቦንጋኒ ማትዌታ አስረድቶናል። አሌክስ ማርቆስ በደረሰበት ከባድ ጉዳት በቆዳው ላይ ሦስተኛ ደረጃ የሚባለው ቃጠሎ ደርሶበት ፕሪንስ መሼኒ መታሰቢያ ሆስፒታል በሕክምና እየተረዳ ይገኛል። ሕይወቱ ያለፈው የ22 ዓመቱ ታናሽ ወንድሙ ተሰማ ማርቆስ ወንድሙን በስራ ለማገዝ ከኢትዮጵያ ከመጣ አራት ወሩ ነበር። የደርባን ከተማ አስክሬን ማቆያ ጣቢያ ደውለን ባገኘነው መረጃ መሰረት የአንድ ኢትዮጵያዊ አስክሬን ለቀብር መውጣቱን ገልጸዋል። በጌል ስትሪት አስክሬን ማቆያ ሌሎች አስክሬን መኖራቸውን ያስረዱን ስማቸውን ያልገለጹ ሰራተኛ ቁጥሩን አረጋግጠው መረጃ እንደሚሰጡን ገልጸውልናል። አስከሬኑ አሁን እዚህ የለም፣ መጥተው ለቀብር ወስደውታል። የጸጥታ ሁኔታ አሁንም የተረጋጋ አይደለም። የታይምስ ላይቭ ጋዜጣ ዘጋቢ ቦንጋኒ ማትዌታ ጥቃቱን እየተከታተለ በየዕለቱ ዘገባ ያቀርባል። በደርባኑ ጥቃት አምስት ሰዎች መገደላቸውን የመገናኛ ብዙኃን በስፋት ዘግበዋል ይላል። ጥቃቶቹ እየደረሱ ያሉት በኢትዮጵያውያኑ ላይ ብቻ ሳይሆን በሌሎች አገሮች ዜጎች ላይም ጭምር ነው። ሶማሊያውያን፣ ዚምባብዌያውያን፣ ማላዊያውያን ሌሎችም አሉበት። የማላዊ መንግሥት በደቡብ አፍሪካ በሥራ ተሰማርተው የሚገኙትን ዜጎቹን ከእነዚህ መሰል ጥቃቶች ለመከላከል ወደ ሀገራቸው ለመመለስ መወሰኑን ዘገባዎች ጠቁመዋል። ኢትዮጵያውያኑ በአሁኑ ወቅት በስጋትና በፍርሃት በራቸውን ዘግተው በቤት ውስጥ ተቀምጠው በጸሎት እንደሚገኙ ገልጸውልናል። ሁለት የአጎቶቹ ልጆች ጥቃት የደረሱበት ሰላሙ ካልታሙ ተደብቀን ነው ያለ ነው። በጣም በጣም አስቸጋሪ ሁኔታ ላይ ነው። ከተማ መውጣት መግባት አንችልም። በጣም በአስቸጋሪ እና በከፋ ሁኔታ ላይ ነው ያለ ነው። እንግዲህ ይሄ ጥቃት የሚደርሰው በእናንተ በኢትዮጵያውያኑ ላይ ብቻ እንዳልሆነ ከዚህ በፊትም እኛም በዘገባችን የተመለከትነው ጉዳይ ነው። ሌሎች የሌሎች ሀገሮች ዜጎች ጋር ያለውን ሁኔታስ እንዴት ትመለከተዋለ? በሌላም ደርሰዋል። በእኛ ብቻም አይደለም ከእነሱ ጋር አብሮ የሚያሳልፉት ወይ የሚጠሩትን ላይ ደርሷል። እኛ ብቻ አይደለንም። የፖሊስ ኃይል በከተማይቱ የተመረጡ አካባቢዎች ተሰማርቶ ጸጥታ ለማስከበር በመጣር ላይ ይገኛል። በጥቃቱ የተጠረጠሩ ግለሰቦችም አሁን እየተነጋገርን ባለንባት ሰዓት በእስር ቤት ምርመራ እየተደረገባቸው ነው። ደቡብ አፍሪካ ውስጥ ከዚህ በፊት በውጭ ሀገር ዜጎች ላይ የሚሰነዘሩ የጥላቻ ጥቃቶች የተመዘገቡ ሲሆን በደርባን በስፋት ተመሳሳይ ጥቃቶች የተለመዱ እንዳልሆኑ ጋዜጠኛው ቦንጋኒ ማትዌታ ያስረዳል። የአሁኑ ጥቃት የተቀሰቀሰው የዙሉ ንጉሥ ጉድዊል ዞልቴኒ ያለ ሕጋዊ ፈቃድ በደቡብ አፍሪካ የሚኖሩ የውጭ ሀገር ዜጎችን ከአካባቢያችን እናስወጣ የሚል ንግግር ካሰሙ በኋላ ነው ሲሉ የመገናኛ ብዙኃን ዘግበዋል። ለመጽሔት ደግሞ ተከታዩን አዘጋጅተናል። የያዝ ነው የአውሮፓውያን 2015 ዓ ም አንዳች ሁነኛ መዳረሻ አልመው የሜዲትሬንያንን ባህር ለሚያቋርጡ ወይም ለማቋረጥ ለሚጥሩ ወገኖች ከመቼውም የከፋ ለእልቂት የሚጋለጡበት ጊዜ ይሆናል ሲል ዓለም አቀፍ የሰብአዊ መብት ድርጅት አስጠነቀቀ። የሚበዙት ሕፃናት የሆኑባቸው ቁጥራቸው አራት መቶ በሚደርስ ሰዎች በቅርቡ ከሊቢያ ወደ ጣሊያን በሚደረገው እጅግ አደገኛ ጉዞ ላይ ሳሉ መሞታቸውን በተባበሩት መንግስታት የሕፃናት አደን ድርጅት ሴቭ ቺልድረን ይፋ አድርጓል። ይህ በእንዲህ እንዳለ ኬንያ በዳዳብ የስደተኞች መጠለያ የሚገኙትን በመቶ ሺዎች የሚቆጠሩ ስደተኞች ወደ አገራቸው ለመመለስ በቅርቡ የደረሰችበት ውሳኔ ዓለም አቀፍ ሕጎችን የተላለፈ ነው ሲል የተባበሩት መንግስታቱ የስደተኞች ጉዳይ ድርጅት አስታውቋል። ሊሳሽ ላይን ከጀኔቫ ያጠናቀረቻቸውን ሁለት ዘገባዎች አሉላ ከበደ ጨምቆ ሲያበቃ እንዲህ አዘጋጅቶታል። የያዝነው የሚያዝያ ወር በአውሮፓውያን የዘመን አቆጣጠር ዛሬ ገና አጋማሹ ላይ ቢሆንም የሩቅ ተስፋ ሰንቀው ለእንግልትና ፈተናው ባልተዘጋጀ አቅም ለረጅሙ የባህር ጉዞ አንስቶ የሚጥለውን ማዕበል ለመቋቋም በወጉ ባልተሰራች ጀልባ ተሳፍረው ሲጓዙ ከእልቂት በተረፉ ሰዎች ቁጥር ግን ከሁሉ የከፋው ወር ሆኗል። በሚያዝያ ሰባትና ሚያዝያ አስር መካከል አቆጣጠሩ አሁንም እንደ አውሮፓውያኑ ነው። ባሉት ሶስት ቀናት ውስጥ ብቻ የጣሊያን የድንበር ጠባቂዎች ከሰባት ሺህ በላይ ስደተኞችን ሕይወት ታድገዋል። እንደ ዓለም አቀፉ የሕጻናት አድን ድርጅት ሴቭ ዘ ችልድረን ዘገባም ከእነኚህ ውስጥ አራት መቶ ሀምሳ ያህሉ ሕጻናት ሲሆኑ ሶስት መቶ አስራ ሰባቱ አብሯቸው ተጓዥ በሌለበት ነው የፍልሰቱን መንገድ የተቀላቀሉት። ጆኤል ሚልማን ለዓለም አቀፉ ከስደት ተመላሾች ድርጅት አይኦኤም ቃል አቀባይ ናቸው። ባለፉት አስራ አምስት ቀናት ውስጥ ብቻ የድንበር ጠባቂዎቹ ከሚሰጥሙ ጀልባዎቻቸው ደርሰው በሕይወት ያተረፏቸው ሰዎች ቁጥር 8 ሺህ መድረሱ የሚያመላክተን በያዝነው 2015 ዓ ም በሕገ ወጥ አስተላላፊዎች ዘግናኝ ለሆኑ አደጋዎች የሚጋለጡበት የአመቱ ጊዜ ገና ድሮ እንደ ጥሩ ገበያ መድራቱን ነው ይላሉ። ባለፈው አመት ከአፍሪካ ተነስተው ጣሊያን የደረሱት ሰዎች ጠቅላላ አሐዝ ባለፈው ሶስት ወራት ተኩል ጊዜ ውስጥ ብቻ ከታየው የሚወዳደር ነው። የሟቾቹ ቁጥር የዘንድሮ ባለፈው አመት ከታየው አምስት ጥፍ ሊጨምር ይችላል። ባሳለፍነው ሳምንት መገባደጃ ብቻ የሜዲትራኒያንን ባህር በማቋረጥ ላይ ሳሉ የተሳፈሩበት ጀልባ በማዕበል ተመታ። ያለቁት አፍሪካውያን ቁጥር 500 ናቸው። ባለፈው ዓመት በዚህ ጊዜ በተመሳሳይ አደጋ ለህልፍት የተዳረጉት ሰዎች ቁጥር ደግሞ 47 ሲሆን በወሩ መገባደጃ ላይ ያ አሃዝ 96 ደርሷል። በዚህም ስሌት በንጽጽር ባለፉት የመጀመሪያ ሦስት ተኩል ወራት የታየው ዕልቂት ባለፈው ዓመት በተመሳሳይ ጊዜው እስከተዘገበው አምስት እጅ የገዘፈ ነው። ከሊቢያ ወደ ጣሊያን የሚደርሰው ጉዞ ከቀደሙት ዓመታት ይበልጥ አሳሳቢና ይበልጥም ለእልቂት የሚዳረግ እየሆነ መምጣቱን የገለጡት የአይኦኤም ቃል አቀባይ ሚልማን አክለውም ቁጥራቸው የበዛ ስደተኞች በዚያች ሀገር የሚካሄደውን ውጊያና በወንጀል የተወረረ አስከፊ ሁኔታ በመሸሽ አደገኛውን የመከራ ጎዳና ይያያዛሉ ብለዋል። ይበ እንዲህ እንዳለ በሌላ የስደተኞችን ቁም ስቅልና ፈተና የተመለከተ ዘገባ በቅርቡ በጋሪሳ ዩኒቨርሲቲ በእስላማዊ ጽንፈኛ ቡድን አልሻባብ የደረሰውን አስከፊ የሽብር ጥቃት ተከትሎ የኬንያ መንግሥት በዳዳብ ያለውን ግዙፍ የስደተኞች መጠለያ ለመዝጋት የደረሰበትን ውሳኔ ሰሞኑን ይፋ አድርጓል። አንድ መቶ አርባ ስምንት ተማሪዎች የተገደሉበት የሽብር ጥቃት ክፉኛ እንዳስደነገጠውና እንዳሳዘነው የገለጠው የተባበሩት መንግስታቱ የስደተኞች ጉዳይ ድርጅት ኬንያ በአሸባሪዎች የተደቀነባትን ፈተና አደገኛነት እንደሚገነዘብ አስረድቷል። የድርጅቱ ቃል አቀባይ ከሪን ደግሩጂ አክለው እንዳመለከቱት ታዲያ ኬንያ የዜጎቿን ብቻ ሳይሆን በአገሪቱ የሚኖሩ ሌሎችን ከቀያቸው ተፈናቅለው በስደት የተጠለሉባትን ወይም የተጠጓትን የሌሎች አገር ዜጎች ደህንነት የማረጋገጥ ኃላፊነትም አለባት ባይ ናቸው። የዳዳብ በድንገት የመዘጋትና በዚያ የተጠለሉት ሶማሊያውያን ስደተኞች ወደ ሀገራቸው የመመለስ ውሳኔ የተባበሩት መንግስታት የስደተኞች ኮሚሽንን በእጅጉ አሳስቦታል። የከፋ የሰብአዊ መብት ጥሰትና ያአፈጻጸም እክሎች የሚደቅንና ኬንያ ያሉባትን ዓለም አቀፍ ግዴታዎችም የሚጥስ ነው። ስለዚህም የኬንያ ባለስልጣናት ጉዳዩን እንደገና እንዲያጤኑት እያሳሰብን ነው። በሰሜን ምስራቅ ኬንያ የሚገኘውና አምስት የተለያዩ ካምፖችን የያዘው ግዙፉ የስደተኞች መጠለያ ዳዳብ ሴቶችና ሕፃናትን ጨምሮ አብዛኞቹ ሶማሊያውያን የሆኑበት የሶስት መቶ ሃምሳ ሺህ ስደተኞች መኖሪያ ነው። ከእነኚህም ውስጥ አብዛኞቹ ለበርካታ ዓመታት የኖሩበት ከመሆናቸውም በላይ የሶማሊያን ምድር ረግጠው የማያውቁ አንዳንዶቹ እንዲያውም እዚያው የተወለዱ ናቸው። የኬንያ መንግስት የዳዳቡን የመጠለያ ማዕከል የአልሻባብ መፈልፈያ ነው ይለዋል። የዩኤንኤችሲአር ደግሩ ጂግን የኬንያን መንግስት የጸጥታ ስጋት እንደሚገነዘቡ ገልጠው ድንበር ተሻግሮ የሚመጣውን የአሸባሪዎች ጥቃት ለመከላከል በካምፖቹና በአካባቢው የጸጥታ ጥበቃው እንዲጠናከር ከባለሥልጣናቱ ጋር እየሰሩ መሆናቸውን አመልክተዋል። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።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 ይህ የአሜሪካ ድምጽ ሬዲዮ የአማርኛ አገልግሎት ነው። ፕሮግራማችን ይቀጥላል። አዎ ፕሮግራማችን ሲቀጥል ደግሞ አድማጮች፣ እናንተ በተዘዋሪው የስልክ ቁጥር 2022059942 የውስጥ መስመር 14 ከላካቸኋቸው መልእክቶች ለዛሬ እነዚህ ይመርጠናል እንደምናላችሁ እኔ ታደሰ ፊት ነኝ ከዚህ ከዩናይት ስቴት የምታስተላልፉት ሁሉ ተከታታይ ነኝ። ሁሉ ዳና ዳና ነገሮቹንም እሰማለሁ መልሶንም እሰማለሁ። ግን ሆኖም ማክሰኞ ከዩናይት ስቴትስ ውጭ ነው። ብቻ ሰውዬ አሁን መልስ ይሰጥ ስለ ኤርትራኖች መሬት ድንበር ጉዳይ። እሱ ካልተጠናቀቀ ብዙ ጊዜ ቆይተዋል። አለም አቀፍም እንደዛ ይሄንን ነገር ትኩረት አልሰጡትም። ምናምን ያለውን መሬቱ ቢሰልጥ መሬቱ ለቆ ኢትዮጵያ መንግስት ቢወጣ ለኤርትራ ብለት ችግሩን አስለቅቃለይ። ቦታው ቢለቀቅ የኤርትራ ህዝብ ከችግር ያላቅቃለይ። ለምሳሌ በኃይለ ስላሴ ጊዜ ይሄን ያህል ኤርትራ ነች ወጥተዋለይ፣ በመንግስቱ ኃይለማርያም ይሄን ያህል ወጥተዋለይ። አሁን ኤርትራ የራሷን ከቻለች ወዲህ ምን ያህል ስደተኛ ሄደ፣ ይሄን መገምገም ነው። ሰርቶ የሚበሉበት ተምሮ ስራ መያዝ ይታልቻሉ።

ግን በሀገራችን ያለውን ጭቆና እና እስራት ግርፋት ሰዎች በሰላማዊ መንገድ የሚንቀሳቀሱ ፖለቲከኞች እና ጋዜጠኞች የሚሰሩትን ሁሉ በአፈና ያሰረ መንግስት እያለ ጠገቡ ቁጭ ያለ ወደ አገር ሄዳችሁ እናስታርቅ ምትሉስም የምን ጨዋታ ነው? ኢትዮጵያ ህዝብ ላይ እያሾፋችሁ ነው። በሀይማኖት ሰበብ እኔ አከብራለሁ። ብፁዕ አቡነ ማትያስም ቢሆን አበሀጎስ አይሽንም ቢሆን ንጉሱ ለገሰንም ቢሆን ግን በሀገራችን ህዝብ በሰቆቃ ህዝብ ጣሶ ህዝባችን የሚያስፈልገው ይህ ሀይልን ብላችሁ ታውቃላችሁ። አመሰግናለሁ። ከቨርጂኒያ አስተያየት የላካችሁልንን ሁሉ እናመሰግናለን። ተዘዋዋሪው የስልክ መስመራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አርባ ሁለት የውስጥ መስመር አስራ አራት ነው። አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል መጠቀም ትችላላችሁ። አድማጮቻችን የኢሜይል አድራሻ ሆርን አት ቪኦኤ ኒውስ ዳት ካም ነው። ይህ የአሜሪካ ድምፅ ሬዲዮ የአማርኛው አገልግሎት ነው። ዝግጅታችን በ19 በ22፣ እና በ25 ሜትር ባንድ በአጭር ሞገድ እስከ አራት ሰዓት ይቀጥላል። እንግዲህ አሁን ከምሽቱ ሶስት ሰዓት ከ30 ሊሆን አንድ ደቂቃ ግድም ነው የቀረው ዋና ዋና የምሽቱን ዜና እናስታውሳችሁ። የኬንያ መንግሥት የሶማሊያውን እስላማዊ ጽንፈኛ ቡድን አልሸባብን የተቀላቀሉ ወጣቶች በአስር ቀን ውስጥ እጃቸውን ከሰጡ ምሕረት ይደረግላቸዋል ሲል አወጀ። መንግሥቱ የምሕረት ጥሪውን ያሰማው በቅርቡ በጋሪሳ ዩኒቨርሲቲ ኮሌጅ ጥቃት ከፈጸሙት መካከል አንዳንዶቹ ሶማሊያ ውስጥ የሰለጠኑ ኬንያውያን ወጣቶች መሆናቸውን መርማሪዎች ከገለጹ በኋላ ነው። የኢራን ፕሬዚደንት ሐሰን ሩሃኒ ኢራን ከኒውክሌር ፕሮግራሟ በሚመለከት የመጨረሻ ስምምነት ላይ ለመድረስ በመደራደር ላይ ያለችው ከስድስት የዓለም ሀያላን ሀገሮች ጋር እንጂ ከዩናይትድ ስቴትስ ምክር ቤት አባላት ጋር አይደለም ብለዋል። ሚስተር ሩሃኒ ዛሬ ይህን ያሉት ትላንት በዋሽንግተን ለተደረገው ነገር ምላሽ ሳይሆን አልቀረም ፕሬዚደንት ባራክ ኦባማ በሚደርሰው ስምምነት በዩናይትድ ስቴትስ ምክር ቤት አባላት እንዲታይ የሚደረግ የውሳኔ ሐሳብ ለመፈረም ቃል ገብተዋል። የምሽቱን ዋና ዋና ዜና አሰማችን አዳነች፣ አመሰግናለሁ። አሁን ሁለተኛውን የፕሮግራም አጋማሽ ስንጀምር ቀዳሚው ኢትዮጵያውያን በአሜሪካ ነው። የዛሬ እንግዳዬ ዮናስ ቢሆነኝ ነው። ዮናስ ዘ መካኒክ ይሉታል። መካኒኩ ዮናስ ከሲያትል ዋሽንግተን። ብዙ ሺህ የሲያትል ከተማ ኢትዮጵያውያን ዮናስን አንሳን ሂሮ ማለት ያልተዜመለት ወይም ያልተዘመረለት ጀግና ይሉታል። ነገሩ እንዲህ ነው። ዮናስ ቢሆነኝ ሲያትል ውስጥ የመኪና መጠገኛ ገራዥ አለው። ይሄ በራሱ አንድ ስኬት ነው። በባዕድ አገር የራስን ድርጅት አቋቁሞ የሥራ ባለቤት የሥራ ፈጣሪ መሆንና ሌሎችንም መርዳት። ከዚያ ሌላ ደግሞ ዮናስ ስራው ገራዥ ውስጥ ብቻ አይወሰንም። ማህበረሰቡን በተለያዩ ሁኔታዎች ያገለግላል። ለምሳሌ ስብሰባዎችን ማዘጋጀት፣ በስብሰባዎች ስፍራ የመድረኩን መነጋገሪያና የድምፅ መተላለፊያውን ማለት ሳውንድ ሲስተሙን ማስተካከል፣ ለማህበረሰቡ የሚሆን እርዳታ በሚካሄድበት ስነ ስርዓት ሁሉ ተገኝቶ መርዳት፣ መለገስ፣ መካኒክ ለመሆን ፍላጎት ያላቸውን ወጣት ኢትዮጵያውያንም በነፃ ማሰልጠን። እነዚህ ሁሉ በጎ ጎኖች ዮናስን በማህበረሰቡ ውስጥ መልአክ አሰኝተውታል ይላል ኢትዮ ሚዲያ ላይ ያነበብኩት ታሪኩ። ይህ መልካም ኢትዮጵያዊ ዛሬ በከባድ ሕመም በመያዙ፣ ኢትዮ ሚዲያ ማህበረሰቡን ጠቅሶ እንዳሰፈረው፣ ይህን ያልተዜመለት ወይም ያልተዘመረለት ጀግና ለመታደግ የአካባቢው ማህበረሰብ በቁርጠኝነት ተነስቶ ርብርቦሽ እያደረገለት ነው። ከህያው ምስክሮች ዮናስን በቅርብ ከሚያውቁት ወገኖች ከቅርብ ቤተሰብ እንዲሁም ከራሱ ለመስማት ዮናስ ማን ነው? ምን ሰራ? ምን ሰራ? ህመሙ ምንድን ነው? ወዘተረፈ በሚሉ ጥያቄዎች ተነስቼ ቀጣዩን አጠር ያለ ውይይት ለዛሬ ኢትዮጵያን በአሜሪካ ፕሮግራም አዘጋጀቻለሁ። ወደ ራሱ ወደ ዮናስ ልለፍ። ዮናስ ዮናስ እንደምን ነህ? ደህና ነኝ። ፋሲካ እንዴት አለፈ? ፋሲካ ጥሩ ነው። እንዴት ነው አሁን ጤንነትህ? አሁን ደህና ነኝ። አሁን ደህና አልፎ አልፎ እረሳለሁ እንጂ አሁን በጣም ደህና ነኝ። ስንት ጊዜ ሐኪም ቤት ቆየህ? እሱን በትክክል አላስታውሰውም ስንት ጊዜ እንደቆየው። ምንድን ነው የሚያመሃሉ? ይቅርታ የጭንቅላት ቲመር ብሬን ቲመር ነው ብሬን ቲመር በፊት ከነበረበት ሁኔታ አሁን እንደተሻለህ እህትህ ነግራኛለች። ወዲት ልክ ነው። ለውጥ አለው። አሁን የተሻለ ማስታወሱ እንትን የተሻለ የሚመስለኝ የመዘንጋቱ ነገር እንዴት ነው? ለምሳሌ አሁን የተነጋገርነውን ከአራት አምስት ቀን በኋላ ሳይሆን ወዲያው ወዲያው ትረሰዋለህ? የማታስታውሰው ባ ምን ያህል ሲቆይ ነው ለማለት ነው። ያው ብዙ ሳይቆይ ነው የምታስታውሰው ምረሰው ማለት ነው። ኦ ብዙ ሳይቆይ ትረሳዋለህ። የምታስታውስበት ምንም መንገድ የለም? እንዲሁ ሰዎች ወይም እሱ አካባቢ አላስታወሱም? የለም ሐኪሞቹ ምን ተስፋ ሰጡ? ያው ግን ቢናይን ቱመር ነው እና እሱ እንትን እየቀነሰ በሄደ ቁጥር የማስታወስ እንትን እየጨመረ እንደሚሄድ ነገር ኦፕራሲዮን ለማድረግ ቀዶ ሕክምና ማለት ነው አይቻልም አሉ ያለበት ቦታ ጥሩ አይደለም። እጢው ያለበት ቦታ መጥፎ ነው። እጢው ያለበት ቦታ መጥፎ ነው፣ ለቀዶ ሕክምና አይመችም። አንተ በጣም መልካም ሰው እንደሆንክ ነው ያነበብኩት ገራዥ ውስጥ ትሰራለህ ውሎህ ከዛ ውጭ ደግሞ እንደገና ለማህበረሰቡ ወጣቶችን በነጻ መካኒክ የሚሆኑ ታሰለጥናለህ ማህበረሰቡ ስብሰባዎች ሲያደርጉ ከገንዘብ ጀምሮ መድረኩን ማዘጋጀት የዚህ የድምፁን ሳውንድ ሲስተሙንም የመሳሰለ ሌላ ሙያ አለህ እንዴ ከመካኒክነት ሌላ ከመካኒክነት ሌላ ሙያ ያለኛ ከደግነቱ ሌላ ማለትም ነው ደግሞ ሌላ ነገር የለኝ። ማህበረሰቡ በጣም ነው የሚወድህና የሚያከብርህ። እንደው ያልተዜመለት ወይም ያልተዘመረለት ጀግና አንሳንግ ሂሮ ነው የሚሉህ፣ እና በእውነት እንግዲህ ይገባሃል ነው ብዙዎቹ የሚሉት። እኔ በንባብ ብቻ ነው በአካል አላየውህም ወይም አንተዋወቅም፣ ግን እንዲህ ሰው በሕይወት እያለ ሲመሰገንና ስራው በህብረተሰቡ ዘንድ እውቅና ሲያገኝ መልካም ነው። ይሄ ራሱ ለአንተ በጣም ጤንነት ይሰጣል ብዬ አስባለሁ። ይከብዳል ትንሽ ያናህል ያናህል እንደሚባል ያህል አይመስለኝ፣ ግን መልካም አድርገሃል። ሰዎች ናቸው የመሰከሩት የተናገሩት ስለ አንተ። አንተ አደለህም? ከኢትዮጵያ ቆየህ ከመጣህ፣ ዮናስ? ትንሽ ቆይቻለሁ። ስንት አመት? አስራ ሶስት አመት። አጣ ጎበዝ ነው። አልረሳህም፣ እሱን። ታዲያ እዚህ ሀገር ትንሽ ሙያ አጠናህ፣ ተማርክ? እዚህ አልተማርኩም። የሀገር ቤት ትንሽ ሞክር ነበር የአውቶ መካኒክ እና በዛው ካተልኩ ኢትዮጵያ ነበር ሞክረው እሱን። እዚህ ሀገር ኢትዮጵያ ትንሽ ትንሽ እንዲሁ በትምህርት ቤት ሲዘጋ ልጅ ሆነን የምሄደው እሱን ነው። በለፈው ጊዜ ሲያትል የሚገኙ ኢትዮጵያውያን በብዛት ተሰባስበው የገንዘብ አስተዋጽኦ አድርገውልህ ነበር። ረዳህ እሱ በጣም በዚህ አጋጣሚ ለሚያደንቁ ለሚወዱ አስተዋጽኦ ላረጉልህ ሰዎች የምትናገረው ነገር አለ? አሁን ይሄ እናንተ ውይይት ሲተላለፍ ሌሎችም ያደምጣሉና ነው። ያው በአጠቃላይ ሲያትልህ ምስጋና ያቀርባለን። በጸሎትም በገንዘብም የረዱኝ መልካም ነው። እግዚአብሔር የመጨረሻውን ምሕረት ያርግልህ። ዮናስ ተመልካም ሰው ነህ። ጤንነት ተመልሶ ይሄን ማህበረሰብ እዛ ብቻ ያሉትን ሌላውንም እንድታገለግል እግዚአብሔር ይርዳ። ዮዲት ቢሆነኝ የዮናስ ታናሽ እህት ነች። ነርስ ማለት አስታማሚ ለመሆን የጀመረችውን ሙያ ባታጠናቅቅም ጅምሯ ግን ወንድሟን ለማስታመም እንደረዳት ነግራኛለች። ለመሆኑ የዮናስ ጤንነት አሁን ምን ደረጃ ላይ ነው ዮዲት? እናቱ በጣም አሁን እየተሻለው ነው። መቼም ከመጀመሪያው ጊዜ በጣም ለውጥ አለው። ችግሩ ያው የመርሳት ችግር ነው። ሾርት ተርም ሜሞሪ ነው ያጣው፣ የአጭር ጊዜ ማስታወስ እንትኑ የለም። አዎ። እና የቅርብ የቅርብ ነገሮችን ቶሎ ቶሎ ስለሚረሳ ያው አብሮ መሆኑ ያስፈልጋል። ከእርሱ ጋር ብዙ መድኃኒቶች ይወስዳል። መድኃኒቶችን በሰዓት መስጠት፣ ምግቡን አንዳንድ ጊዜ አሁን እንኳን ብዙ ለውጥ አለው፣ ግን አንዳንድ ጊዜ ብዙ ነገሮች አዊር አደለም እና ያው ከስሩ መለየት አያስፈልግም ነበር አሁን ግን ትንሽ ፕሮግረስ አለው፣ እግዚአብሔር ይመስገን እድገት ለውጥ አለው። አዎ። ምንድን ነው የምትረጂው አንቺ? በትክክል የሚረሳውስ ምንድን ነው? ለምሳሌ አሁን ምግብ አልበላሁም ይላል ወይም መብላቱን ይረሳል፣ የመሳሰለ እንደዛ ይረሳል። አንዳንድ ነገሮችን ማድረግ ይፈልግና ይረሳል። ለምሳሌ ደህና በሆነ ሰዓት መቀመጥ አይወድም። አንዳንድ ነገሮችን መነካካት ይወዳል። እና አንድን እቃ ከሆነ ቦታ አንስቶ ለምሳሌ የሆነ ኬብል ነገር ፈልጎ ወደ መኝታ ክፍሉ ይገባና ምን ሊያመጣ እንደሄደ ይረሳዋል። ቶሎ ቶሎ ጥያቄዎች ይህ ምሳሌ ነው የምሰጠውና ቶሎ ቶሎ ብዙ ጥያቄዎችን ይጠይቀኛል በሁሉም ነገር ላይ ማለት ነው። እንደዚህ አይነት ነገሮች አሉ። ከዛ ውጪ ግን ያው ሁሉንም ነገር ማስታወስ መብላቱንም፣ ንጽህናውንም፣ ሁሉንም ነገር በተመለከተ ማስታወስ ያስፈልጋል። አንቺ ሙሉ ጊዜሽን እሱን በመንከባከብ ነው የምታሳልፊው? አዎ ያው ከእሱ ጋር ነው ያለሁት። አትሰሪም? አልሰራም በኑሮ ማን ይደጉማቸው? ማ ይደግፋቸዋል? ታዲያ ገቢ መቼም ያስፈልጋል። እንግዲህ እስካሁን እግዚአብሔር ይመስገን፣ እንግዲህ የሲያትል ህዝብ ተባብሮናል፣ በዛም ያለ ነው። በቀጣይ እንግዲህ አሁን ከመንግስት ማግኘት የሚገባው ምናምን ነገር ቤኔፊት ካለ እነሱን ነገሮች ለማስተካከል ጥረት እያደረግኩኝ ነው። የሚያግዝሽ ሰው አለ ዮዲት፣ ወይስ ብቻሽን ነው አንቺ ይሄን ሁሉ የምታደረጊው? እንዲሁ በሀሳብ አልተለዩኝ ሰዎች አሉ። በሀሳብ የሚያግዙኝ ሰዎች አሉ። ሌላ የቤተሰብ አባል የለም። የቤተሰብ አባል የሉም። ወንድሞቼ ነው ልል የምችላቸው ያው መወለድ ቋንቋ ነው ይረዱኛል። ምንም እንኳን የዚህ ሀገር ኖሮ ሩጫ ቢሆንም በስራ የተ ብዙ ስራ ያለባቸው ቢሆንም ባላቸው ጊዜ ግን ብቅ እያሉ ያዩኛል። እንደው ዝም ብሎ ኢትዮጵያውያን ወገኖች ናቸው። ያው ወንድሞቼ ነው የምላቸው። ከኢትዮጵያ በቅር የመጡ ልጆች አሉ። ከኢትዮጵያ የምትተዋወቁ ናቸው እንጂ የስጋ ዝምድና የለም ማለት ነው። አዎ ያው ከወንድሞቼ ለይቼ ባላያቸውም ይገባናል። በስጋ ደረጃ ሄድ ብንል እንደዛ አይደለም። አው እውነት ነው። እሺ ኢትዮጵያ ቤተሰቦቻችሁ አሉ? የወዲት አሁን አሉ። እናት አባት? እናታችን በቅርብ ጊዜ አልፋለች። አባታችሁ አሉ? አባታችን አለ። በሕይወት ስለሆነ ስምም ምን ይላሉ? ይከብዳል። ያው ሀገር ቤት ላለ ሰው ይከብዳል። ያውቃሉ? ግን ያውቃል። መጀመሪያ መታመሙን ነገሩን በሂደት ግን ትክክለኛ ያለበትን ሁኔታ ያውቃል። አሁን ተረድቷል። ምን አይነት ህመም እንደታመመ ምን አይነት ሴሪየስ የሆነ ነገር እንደታመመ አሁን ተረድተዋል። ማውራት ስለሚችልም ድምፁን ስለሚሰሙም ይጽናናሉ ብዬ አስባለሁ። አዎ ህመሙ ደግሞ እግዚአብሔር ይመስገን እንደዚህ ሲናገር ጥሩ ነው ያለው እና ያጽናናል። ሰው ባለፈው የተደረገለት የገንዘብ አስተዋጽኦ ረዳ። ምንም ጥያቄ የለውም። መርዳት ብቻ ሳይሆን ህይወታችንንም ያቆመ ያ ነው ማለት ይቻላል። በጣም በጣም ነው የረዳን። ያ ባይሆን ኖሮ ትንሽ ከባድ ሊሆን ይችል ነበረ። በዚህ አጋጣሚ እንደው ለኢትዮጵያውያን እዛ ላለው አካባቢ የምትናገሪው ነገር አለ? አዎ በሲያትል ለሚኖሩ ኢትዮጵያውያን በሙሉ ማስተላልፈው በጣም በጣም ነው የምናመሰግነው። እስካሁንም ድረስ እንደ ቤተሰብ ነው እንደ ቤተሰብ ሆናችሁ አልተለያችሁኝም። እስካሁንም ህመሙ ምንም እንኳን ረጅም ጊዜ ወሰደ ቢሆንም አሁን ወደ ኦልሞስት ስምንተኛ ወር አልፎ ለዘጠነኛ ወር እየገባ ነው። በዚህ ሁሉ ጊዜያት ግን የቤተሰብ አባልም እንኳን ይረሳል፣ ጊዜው በረዘመ ቁጥር ዮናስ ግን አልተረሳም። አሁንም በጸሎታችሁ አለሁ፣ አልተለያችሁኝም። ይሄ በጣም ትልቅ ብርታት ሆኖኛል። እኔንም እሱን አስታማሚ እዚህ ያደረሰኝ የሰው ድጋፍ በመኖሩ ነው። በድጋሚ እንግዶችን አመሰግናለሁ። ለዮናስ ቢሆነኝ መልካሙን ሁሉ እንመኛለን። በነገራችን ላይ ዮናስ ማህበረሰቡን እንደ መርዳቱ የማህበረሰቡ ጽፈት ቤት ውስጥ ለዮናስ ምን አደረገ፣ ምንስ እያደረገ ነው በሚል የማህበረሰቡን ኃላፊዎች አነጋግሬያለሁ። ለጊዜው ወይዘሮ ሙሉም ቤት ረታን ነው ያገኘሁት። የሲያትል ኢትዮጵያውያን ማህበረሰብ የቦርድ ዲሬክተር ናቸው። ያሉኝን ባጭሩ ላቅርብ። ከጊዜ አንጻር ዮናስን ለመርዳት በቅርቡ በነበረው የእርዳታ ማሰባሰብ ፕሮግራም ዝግጅቱ የተካሄደው በዚህ በእኛ በማህበረሰብ ጽሕፈት ቤት አዳራሽ እንደሆነ ገልጠውልኛል። ለዚህ ቅን ደግና ለሁሉ ደራሽ ኢትዮጵያዊ ሁላችንም የምንችለውን ሁሉ እያደረግን ነው ብለዋል። ወይዘሮ ሙሉመቤት እናመሰግናለን። አሁን ዲሞክራሲ በተግባር ዩናይትድ ስቴትስ ከኪባ ጋር በሚኖራት ግንኙነት አዲስ የለውጥ ፖሊሲ ጀምራለች ሲሉ ውጭ ጉዳይ ሚኒስትር ጆን ኬሪ ተናግረዋል። ይህ የሚስተር ኬሪ አስተያየት የተሰጠው ፕሬዝደንት ባራክ ኦባማ ባለፈው ቅዳሜ ከኪባው አቻቸው ከራውል ካስትሮ ጋር ያደረጉትን ያልተጠበቀ ግንኙነት ተከትሎ ነው። የቪኦኤው ቪክቶር ፒቲ ተከታዩን አጠናቅሯል። ሰለሞን ክፍሌ ለዲሞክራሲ በተግባር ዝግጅት ይዞታል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ባሳለፍነው እሁድ ከጋዜጠኞች ጋር ባካሄዱት ቃለ ምልልስ ፊዴል ካስትሮ እንደ አውሮፓውያን ዘመን አቆጣጠር በ1959 ዓ ም ሥልጣን እንደያዙ ዩናይትድ ስቴትስ የጀመረችው የማግለልና የኢኮኖሚ ማዕቀብ ፖሊሲ ለሕዝቡ የተፈለገውን ውጤት አላስገኘም ብለዋል። እምነታችን በጣም ግዙፍ ነው። መነጋገር በመጀመር በሁለቱ አገሮች መካከል ጉዞዎችን በመቀጠል ዝውውርን እንዲሁም ጉብኝቶችን በመፍቀድ አስተሳሰብ ያድጋል። የመለወጥ ዕድሉም እንዲሁ ይሰፋል። የኩባ ሕዝብ ራሱ ሐሳብን በነጻነት የመግለጽ ዕድሉ በጣም ያድጋል። እነዚህ ሁሉ ነገሮች ተግባራዊ ሲሆኑ ነው ለውጥ ከጊዜ በኋላ የሚመጣውና እድገትም የሚኖረው። አሁን አንድ ቦታ ላይ መጀመር ነበረብን። ፕሬዚዳንት ኦባማ ያን ያልሰራ ፖሊሲ ለመቀየር በድፍረት ወሰኑ። ለውጥ የሚጀምረው ቀስ በቀስ ነው የሚሉት ውጭ ጉዳይ ሚኒስትር ኬሪ በቅድሚያ በዲፕሎማሲያዊ ግንኙነት፣ ከዚያም ግንኙነቶቹን የማሻሻል ሂደት ይቀጥላል ብለዋል። ፕሬዚደንት ባራክ ኦባማ ባለፈው ቅዳሜ ከሚስተር ካስትሮ ጋር ሲገናኙ በሁለቱ ሀገሮች መሪዎች መካከል ከ ሃምሳ ዓመታት በኋላ የመጀመሪያው መሆኑ ነው። ንግግሮቹ በሚኖረን ግንኙነቶች ላይ አንድ ለውጥ ሊያመጡ ይችላሉ ሲሉ ኦባማ ያስረዳሉ። በርካታ አሜሪካውያንና ኩባውያንም ተግባብቶ መኖርን ይደግፋሉ ሲሉ አክለዋል። ውጭ ጉዳይ ሚኒስትር ኬሪ እንደተናገሩት ደግሞ ዩናይትድ ስቴትስ አሸባሪዎችን ይደግፋሉ ስትል ከፈረጀቻቸው ሀገሮች ዝርዝር ውስጥ ኪዩባን ለማስወጣት ለፕሬዚደንቱ ሐሳብ አቅርቤያለሁ። ይህን ደግሞ ኪዩባም ደጋግማ የምታቀርበው ጥያቄ ነበር ብለዋል። በዚህ ጉዳይ ላይ አመቺ በሆነ ጊዜ ፕሬዚዳንት ውሳኔያቸውን ይሰጣሉ። እኛ ውጭ ጉዳይ መስሪያ ቤቱ ያቀረበውን ሐሳብ አስተላልፈናል። አሁን በመስሪያ ቤቶች መካከል በሚፈጸም የልውውጥ ሂደት ላይ ነውያን ያን ዝውውር ሂደት እንደጨረሰ ፕሬዚዳንቱ ውሳኔያቸውን ይሰጣሉ። የፕሬዝደንቱ ውሳኔ በቅርብ ቀናት ጊዜ ውስጥ ይሆናል ብዬ ጠብቃለሁ ሲሉም አክለዋል። ውጭ ጉዳይ ሚኒስትር ጆን ኬሪ በዚህ ሁለት እሁድ፣ የኒው ጀርሲው ዲሞክራት ሴናተር ሮበርት ሜነንዴዝ በሌላ ከጋዜጠኞች ጋር በተካሄደ ቃለ ምልልስ ከፕሬዝደንት ኦባማ የኪውባ ፖሊሲ ጋር መሠረታዊ ልዩነት አለኝ ሲሉ ተችተዋል። በሰኔት ውስጥ የውጭ ጉዳይ ኮሚቴው አንጋፋ አባል ሮበርት መነንደስ በዚሁ ወቅት ሲናገሩ ዋሽንግተን ሐቫና የጠየቀችውን ሁሉ ሰጥታ የኪውባን ሕዝብ የሚጠቅም አንዳችም ነገር ሳታገኝ ባዶ እጇን ተመልሳለች ሲሉ አማረዋል። መነንደዝ ለዚህ ክርክራቸው እንደ ማስረጃ የተጠቀሙትም እንደ አውሮፓውያን አቆጣጠር በ1977 ዓ ም በግድያ ወንጀል ተፈርዶባት ከእስር በማምለጥ በአሁኑ ጊዜ በኩባ ጥገኝነት ተሰጥቷት የምትኖረውን የጆአን ቼሲማርድን ጉዳይ ነው። ሪ ኩባ ፍ ስ ስቴ ሳንሰር ቴሮሪዝም ን ጆአን ቼሲማርድ ሐቁ እንግዲህ የኒው ጀርዚ ትራፊክ ፖሊስ ገድላ ላመለጠችውና በኤፍቢአይ ለምትታደነው ጆዋን ቸዚማድ ለተባለች ወንጀለኛ ሴት ከለላ የሰጠችውን ኩባን አሸባሪዎችን ከሚደግፉ አገሮች ዝርዝር ውስጥ የማስወጣት ጥያቄ ነው የቀረበው። ሐቁ የተባበሩት መንግስታት የጸጥታው ምክር ቤት ማዕቀብ ለጣለባት ለሰሜን ኮሪያ የጦር መሳሪያ በማስተላለፍ ውሳኔውን የጣሰች ኪዩባ ወይም ደግሞ በቅርቡ ለኮሎምቢያ አማጺያን እንዲደርስ ታቅዶ የተያዘውን ጦር መሳሪያ ያስጫነች ኪዩባ ለእስፓኛ አሸባሪዎች፣ እንዲሁም ለሌሎች አሸባሪዎች መሳሪያ የምታቀብል ኪዩባ አሸባሪዎችን ከሚረዱ መንግስት ዝርዝር ውስጥ ትውጣ ነው ጥያቄው። የዓለም አቀፉን የጦር መሳሪያ ማዕቀብ ከጣስክና አሸባሪዎች ሀገርህ ውስጥ ካሉ ለእኔ ያቺ አገር ከዝርዝር ውስጥ አትወጣም። ፕሬዚደንት ኦባማ ለአምባገነኖች እጅህን ከዘረጋ የጨበጡትን ይለቃሉ የሚል አቅጣጫውን የሳተ ስሌት ይጠቀማሉ ሲሉም የኒው ጀርሲው ዲሞክራት ሴናተር ሮበርት መነንደስ ተናግረዋል። ወላጅ አባታቸው ከኩባ የሆኑት ሌላው የሪፐብሊካን ፓርቲው ሴናተር ቴድ ክሩዝ በበኩላቸው ቅዳሜ ዕለት ሚስተር ኦባማን የሚተች መግለጫ አውጥተዋል። ከዚህ ቀደም ዘጠኝ ያህሉ የሁለቱም የፖለቲካ ፓርቲዎች ፕሬዝደንቶች በአካባቢያችን ለሚገኝ አምባገነን ሳይሸነፉ ቆይተው አሁን በኦባማ ጊዜ ታየ ፕሬዚደንቱ የኩባን ህዝብ እንደ ታሰረ እንዲቆይ ትተውታል ብለዋል ቴድ ክሩዝ በራይስ ዩኒቨርሲቲ የላቲን አሜሪካው ምሁር ማርክ ጆንስ በበኩላቸው ሚስተር ኦባማ ግንኙነቶችን ለማሻሻል ባለፈው ታሕሳስ የደረሱትን ውሳኔ የዩናይትድ ስቴትስን ፖሊሲ ከቀዝቃዛው ጦርነት ወደ 21ኛው ክፍለ ዘመን አሸጋጋሪ ደፋር እርምጃ ነው ሲሉ አወድሰዋል ማርክ ጆንስ አክለውም እርምጃው ዩናይትድ ስቴትስ ከሌሎች የላቲን አሜሪካ ሀገሮች ጋር ያላትን ግንኙነትም ያጠናክራል ብለዋል። የከዚህ ቀደሙ የኪዩባ ፖሊሲያችን ያተረፈልን ነገር ቢኖር ወደ ኋላ ጉተታና እኛን አጥፊዎች ተደርገን እንድንወሰድ ወይም እንድንታይ ነበር። ከእኛው የላቲን አሜሪካ ሸሪኮች እንኳ ሳይቀር ጥርጣሬ እንዲያድርባቸው አድርጓል። ከንግድ ልውውጥ አንጻር ካየነውም ዩናይትድ ስቴትስ ወደ ውጪ ለምትልካቸው ቁሳቁሶች ኪዩባ በተለይ የግብርና መሣሪያዎችን በመግዛት ሁነኛ አገር ትሆናለች። ከኪዩባ ጋር ግንኙነቱን ለማሻሻል የተጀመረው ሂደት ወደ ትክክለኛው አቅጣጫ የሚወስድ ጎዳና ነው። በመጨረሻም በኒውዮርክ ባሪሽ ኮሌጅ ኩባዩ ተንታኝ ቴድ ሄንከን ሲናገሩ ደግሞ የኪዩባው መሪ ራውል ካስትሮ የኮሚኒስቱ መንግሥታቸውና የሚከተላቸው ፖሊሲዎች ከዩናይትድ ስቴትስ ጋር ግንኙነቶች በመሻሻላቸው እንደማይቀየሩ አጥብቀው ተናግረዋል ይላሉ ካስትሮ። በተጨማሪም በሚያስገርም መልኩ ዛሬ ላንስማማባቸው የምንችል ነጥቦች ዓለም የምትጓዘው ፈጥና በመሆኑ ነገ ተስማምተንባቸው ልንገኝ እንችላለን ብለዋል። ከኦባማ ጋር ሲነጋገሩ ራውል ካስትሮ ባለፉት ሶስት አመታት ጊዜ ውስጥ ተለውጠው ዲሞክራት ሆነዋል ልል አልችልም። ስልጣን እለቃለሁ ያሉትም ከሶስት አመት በኋላ እንደ አውሮፓውያን የዘመን አቆጣጠር በ2018 ነው። ለማንኛውም ግን አሁን ለመልካም ግንኙነት መፈጠር የሚጣለው መሰረት ወደ ትክክለኛው አቅጣጫ የሚያመራ ይመስለኛል። ምክንያቱም ጉዳዩ ስለ ሚስተር ራውል ካስትሮ ወይም ባራክ ኦባማ ሳይሆን ስለ ኩባ ሕዝብ በመሆኑ ነው። እናም ይሄኛው አዲሱ ፖሊሲ ከአሮጌው የተሻለ ይጠቅማቸዋል ብዬ አስባለሁ። ሄንክን በመጨረሻም አስተያየታቸውን ሲያጠቃልሉ ሁለቱ አገሮች ባለፈው ታህሳስ በደረሱት ስምምነት መሠረት ዲፕሎማሲያዊ ግንኙነቶቻቸው ተሻሽሎ ከተገኙ ሚስተር ኦባማ እንደ አውሮፓውያን ዘመን አቆጣጠር በ2017 ዓ ም ሥልጣን ከማስረከባቸው በፊት ኮንግሬሱ በኪውባ ላይ ተጥሎ የቆየውን የኢኮኖሚ ማዕቀብ ሊያበቃ ይችላል ብለዋል። ይህ የአሜሪካ ድምፅ ሬዲዮ የአማርኛው አገልግሎት ነው አሁን ሴቶችና ቤተሰብ ጽንፈኛው ቡድን ቦኮሃራም ሰሜን ምስራቅ ናይጄሪያ ቺቦክ መንደር ውስጥ አዳሪ ትምህርት ቤት ወሮ 276 ልጃገረዶችን ከጠለፈ አንድ ዓመት ተቆጠረ 56ቱ ከቦኮሃራም እጅ ሲያመልጡ 219ኙ እስካሁን አልተገኙም። ዕለቱ ትናንት በቺቦክ ማኅበረሰብ ዘንድ በሐዘን ታስቦ ውሏል። ካተሪና ሆጂ ከቺቦክ ለቪኦኤ ዘግባለች። ትናንት በዋሽንግተን የአሜሪካ ድምፅ ራዲዮም ሁለት የዩናይትድ ስቴትስ ምክር ቤት አባላት በዋና ተናጋሪነት የቀረቡበት ሲምፖዚየም መካሄዱ እኛም ደግሞ በዝግጅት ማቅረባችን አይዘነጋም። ቆንጅታዬ ደግሞ ለዛሬ ሴቶችና ቤተሰብ ፕሮግራሟ አቅርበዋለች። ባዶውን ባለው የቺቦኩ የልጃገረዶች ሁለተኛ ደረጃ ትምህርት ቤት ፍርስራሹ አሁንም በአልጋዎች ተሞልቷል። የትምህርት ቤቱ ዋና በር ላይ ወታደሮች ለጥበቃ ተኮልኩለው ይታያሉ። ባለፈው ዓመት በዚህ ቀን ግን እዚህ ግቢ ተኝተው የነበሩት ሁለት መቶ ሰባ ስድስት ተማሪዎች ጠባቂ አልነበራቸውም። የቦኮ ሐራም ተዋጊዎች ግቢውን ጥሰው መኝታ ቤቱ ሲደርሱ አንዳንዶቹ ልጆች እንቅልፍ ወስዷቸው ነበር። የ19 ዓመቷ ሳራቱ እንቅልፍ አልወስድ ብሏት ትገላበጣለች። አንድ ጊዜ ከየት መጣ ሳትል ግቢው ተኩስ በተኩስ ሆነ። ሰዎቹ በሀውሳ ቋንቋ እኛ ወታደሮች ነን፣ መፍራት የለባችሁም እያሉ መናገር ጀመሩ። ያን ጊዜ እኛ ቦኮ ሀራሞች መሆናቸውን አወቅን፣ ነው ያለችው ሳራቱ። በሉ ተነሱ፣ እዚያ ሜዳው ላይ ተሰብሰቡ እንዳሏቸውም ትናገራለች። እናንተ ትምህርት የሚባል አያስፈልጋችሁም፣ ይሄ መጽሐፉ ደግሞ ሀራም ነው፣ ከእኛ ጋር መሄድ ነው ያለባችሁ አሏቸው። መኪና ላይ ጭነው ይዘዋቸው ሄዱ። ከመሄዳቸው በፊት ትምህርት ቤቱን ሙልጭ አድርገው ዘረፉና እሳት ለኮሱበት ትላለች ስታስታውስ ሳራቱ። አምልጣለች፣ ነገር ግን ከነበረችበት መኪና ላይ ስትዘል እግሯ ተሰበረ። አንድ የመንደሩ ሰው አግኝቶ ተሸክሞ ወደ ቤቷ ወሰዳት። ሚያዝያ ወር ቦርኖ ክፍለ ሀገር ውስጥ ማንጎ የሚደርስበት ወቅት ነው። የበሰለ ማንጎ መዓዛ አካባቢውን አውዶታል። ብዙ ሺ ነዋሪዎች ያሏት ቺቦክ አንድ ረጅም አቧራማ መንገድ መጨረሻ ላይ ነው ያለችው። በጣም የተቀራረበ ትስስር ያለው ማህበረሰብ ነው ቺቦክ። ሁሉም ነዋሪዎች ከተጠለፉት ልጃገረዶች መካከል ወይ ዘመድ አለቻቸው ወይም ደግሞ የሚያውቋቸው ልጆች አሉ። እሁድ እሁድ ቤተሰቦች በመንደሩ ውስጥ ካሉት በርካታ አብያተ ክርስቲያናት ወደ አንዱ ሄደው ልጃገረዶቹ ወደ ቤት እንዲመለሱላቸው ይጸልያሉ። ከቤተ ክርስቲያን በኋላ ያና ጋላን መጽሐፍ ቅዱሳቸውን በሁለት እጆቻቸው ይዘው ተንበርክከው እግዚአብሔርን ይለምናሉ። የስምንት ልጆች እናት ናቸው ያና። አንዷ ልጃቸው የ17 ዓመቷ ሩፍካኑ ከተጠለፉት መካከል ነች። some of them in Gwaza, some of them in forest. They, they already give them, they give them. ሰው ልጆቹ ጎዛ የሚባል ቦታ ነው ያሉት ይለናል። አንዳንዱ ደግሞ አግብተዋቸዋል እኮ እያለ ነው። የት እንዳሉ የሚያውቀው እግዚአብሔር ብቻ ነው አሉ ያና። ልጄ በጣም ትናፍቀኛለች ይላሉት ክዝ ብለው ማይ ዶታ ሽዝ ቬሪ ፎኒ ጌል ኢቨን ሶሚ ኢፍ አም ሳድ ልጄ በጣም ተጫዋች ልጅ ነች። ስታየኝ እዝን ብዬ ከሆነ አጠገቤ ብርክክ ብላ ማየ ምንድ ነው የሚያስጨንክሽ እባክሽ አትጨነቂ ትለኛለች ነው ያሉት። ባለፈው ሐምሌ ወር ተሰናባቹ ፕሬዚደንት ጉድለክ ጆናታን አንዳንዶቹን የተጠለፉትን ልጆች ወላጆች ወደ አቡጃ ቤተ መንግስት ጋብዘው ልጆቻችሁን በአንድ ሳምንት ጊዜ ውስጥ አስለቅቄ ነው ማመጣው ብለው ቃል ገብተውላቸው ነበር። ይኸው ያንን ካሉ ዘጠኝ ወር ሞላ ያሉት የአንዷ ተጠላፊ የአይሻ አባት ላዋንዛና እውነት እኚህ ሰው ከልባቸው ከሆነ ለምን ጥረታቸውን አጠናክረው ልጆቻችንን ፈልገው አላገኙልንም ሲሉ ይወቅሳሉ። በአሜሪካ ድምጽ ትናንት የተዘጋጀው የቺቦክ ልጃገረዶች መታሰቢያ ሲምፖዚየም ላይ አንዷ ዋና ተናጋሪ የነበሩት የዩናይትድ ስቴትስ የተወካዮች ምክር ቤት ዲሞክራት አባል ካረን ባስ የዩናይትድ ስቴትስ መንግስትና ምክር ቤት የተጠለፉትን ልጃገረዶች ለማስለቀቅ የናይጄሪያን መንግስት ለማገዝ ያካሂዷቸውን ጥረቶች ዘርዝረዋል። አለም አቀፉ ምላሽ እንደ ቀጠለ ነው። ወደፊትም መቀጠሉን ማረጋገጥ አለብን። ናይጄሪያ ውስጥ የአመራር ለውጥ ተደርጓል። ያም ለውጥ ልጃገረዶቹን ለማስለቀቅ የሚደረገውን ጥረት በአዲስ መልክ ያጠናክራል የሚል ተስፋ አለን። ልጆቹን ለማስለቀቅ መጣር አለብን። በዚያው መጠን ደግሞ የቦኮ ሀራምን የሽብር ውርጅብኝ ማስቆም አለብን። እነዚህ ልጆች ከተጠለፉ ወዲህ በርካታ ወንዶችና ሴቶች ልጆች ተጠልፈዋል ወይንም ተገድለዋል። በታሊባኖች ጥይት ተመታ የቆሰለችው ፓኪስታናዊቱ የልጃገረዶች ትምህርት መብት ተሟጋጅ የኖቤል ተሸላሚዋ ማላላ ዩሱፍዛይ በቦኮ ሀራም እጅ ለሚገኙት መሰሎቿ የትናንቱን የጠለፋውን አንደኛ ዓመት መታሰቢያ ምክንያት በማድረግ በጻፈችው ደብዳቤ እስከምትለቀቁ ትግላችንን አናቆምም በማለት ቃል ገብታላቸዋለች። በናይጄሪያ መንግስትና በዓለም አቀፉ ማህበረሰብ ላይ ግፊት ማድረጋችንን እንቀጥላለን ብላለች። መላላ በጠላፊዎች እጅ ያላችሁ ጀግኖች፣ የቺቦክ እህቶቼ በዚህ በተጠለፋችሁበት አንደኛ ዓመት መታሰቢያ ቀን ከእናንተ ጎን መቆሜን እገልጽላችኋለሁ። ማላላ እባላለሁ። ፓኪስታናዊት እኩያችሁ ነኝ። የደረሰባችሁ ስቃይ ለመገመት የሚያዳግት ነው፣ ነገር ግን ፈጽሞ አንረሳችሁም። ዛሬም ሁልጊዜም፣ የናይጄሪያን መንግስትና ዓለም አቀፉን ማኅበረሰብ እናንተን ለማስለቀቅ የበለጠ ጥረት እንዲያደርጉ እንወተውታለን ዊ ዊል ኖት ረስት አንቲል ዩ ቢን ሪዩናይትድ ዊዝ ዮር ፋሚሊዝ ተለቃችሁ ወደ ቤተሰቦቻችሁ እስክትመለሱ አናቆምም። ዩ አር ማይ ሂሮዝ ዮር ሲስተር መላላ። አሁን የፕሮግራም ማሳሰቢያ። በኢትዮጵያው የግንቦት ብሔራዊ ምርጫ የሕዝቡ ዋና ጉዳይ ምን ይሆን? ምጣኔ ሀብት፣ ጤና፣ አስተዳደር፣ ልማት ወይስ ምርጫ ሲባል ሕዝቡ በነፃ ምርጫ በድምፅ ሊያስለውጥ የሚመኘው ጉዳይ ማለት ነው። እነዚህ ጉዳዮች ምን እንደሆኑ የየራሳቸውን ግንዛቤ እንዲጠቁሙን አራት ንቁ የፖለቲካ ተሳታፊ ወጣቶችን በለጥያቄው መልስ ፕሮግራም ላይ ጋብዘናል። ሶስት ወጣቶች የሶስት ፖለቲካ ፓርቲዎች አባላት ወይም ደጋፊ ሲሆኑ የመድረክ የኢዴፓና የኢህአዴግ ናቸው። አንደኛው ግን ከፖለቲካ ወገኝተኝነት ነፃ ነው። የፊታችን ቅዳሜ ሚያዚያ አስር ቀን በጥያቄው መልስ ፕሮግራም ላይ ይቀርባሉ እና ጥያቄዎቻችሁን አድማጮች በ2022059942 የውስጥ መስመር 14 ወይም በኢሜል አድራሻችን ዛሬ ብቻ ማለት እስከ ሌሊቱ 6 ሰዓት በኢትዮጵያ አቆጣጠር እንድትልኩልን ወይም ደግሞ በኢሜይል ሆን አት ቪኦኤ ኒውስ ዳት ካም በማለት እንድትሳተፉ እንጋብዛለን። የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር በየቀኑ ከምሽቱ 3 እስካሁን አራት ሰዓት በ19 በ22 ና በ25 ሜትር ባንድ ከሚያሰማው ፕሮግራም ዛሬ ዝግጅቱን እዚህ ላይ አበቃ። በአማርኛው ፕሮግራም ነገ ማታ ከምሽቱ አንድ ሰዓት እስከ አንድ ተኩል እንዲሁም በመደበኛው እንዲ እንዳሁኑ ከ3 እስከ አራት ሰዓት በምናቀርባቸው ፕሮግራሞች እንገናኛለን። ለአሁኑ ከፕሮዲሰሩ ቴሊላይን ባክ ጋር ያስተናገድናችሁ እኔ አዳኒ ፈሳዬና አዲሱ አበበ በዚሁና በቃለን። ቀጥሎ የትግርኛው ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። ቮይስ ኦፍ አሜሪካ